ኮንጎ ከፈረንሳይ ቅኝ ግዛት ነጻ ከወጣች ጊዜ ጀምሮ የተለያዩ የውጭ ኃይሎች ሀገሪቱ ውስጥ ይገኛሉ። እነዚህ ቦታ ቦታቸውን ይዘው በተለያዩ ዘርፎች ኮንጎ ውስጥ የተሰማሩት የውጭ ጦር ኃይሎች ሰላም አስከባሪ፣ የጦር አበጋዝ፣ አማጽያን ኃይሎች፣ የዩጋንዳና የሩዋንዳ አማጽያን እንዲሁም የኮንጎ መንግሥት ኃይላትን ሁሉ የሚያካትት ነው። እነዚህ የተለያዩ የውጭ ኃይሎች ኮንጎ ሪፐብሊክን ለቀው ቢወጡ ምን ይከሰት ይሆን? ላለፉት ሶስት አስርተ ዓመታት በምስራቃዊ ኮንጎ ዲሞክራቲክ ሪፐብሊክ ውስጥ የውጭ ኃይሎች ሲንቀሳቀሱ ቆይተዋል። በኮንጎ ለአመታቶች የዘለቀው ማለቂያ ያጣው ዓመፅና ግጭት ከስድስት ሚሊዮን በላይ ሕዝብን ከገደለ በኋላ ብዙ ኮንጓውያን በዚህ አመፅ ተዳክመዋል፣ ተስፋቸውም ተሟጧል። ስለዚህም የፖለቲካ ተንታኝ ፓስካል ሙፔንዳን ጨምሮ የኮንጎ ሕዝብ አገራቸው እውነተኛ ሉዓላዊነትን እንድታገኝ የውጭ ኃይላት ሁሉ ሀገሪቱን በፍጥነት ለቀው እንዲወጡ ይፈልጋሉ ይመኛሉም። በኮንጎ ጦርነት የተሳተፉት ፖል ካጋሜ እና ሩዋንዳ ላይ ማቀብ ሲጣልባቸው ማየት እንሻለን። የተለያዩ ነገሮችን ይዘው የሚንቀሳቀሱ አማጺያን በሙሉ ከኮንጎ ምድር ሲወጡ ማየት እንፈልጋለን ግን ምስራቃዊ ኮንጎ ውስጥ የሚንቀሳቀሱት የተለያዩ ወታደራዊ ኃይላት ዲሞክራቲክ ኮንጎን ለቀው ቢወጡ ምን ይፈጠር ይሆን? የኮንጎ ፕሬዚዳንት ፌሊክስ ቺሴኬዲ በኮንጎ ተሰማርቶ የሚገኘው የተባበሩት መንግስታት የሰላም ማስከበር ተልዕኮ ሞኑስኮ ሀገራቸውን ለቆ እንደሚወጣ ባለፈው ዓመት ባካሄዱት የምርጫ ዘመቻ ላይ ቃል ኪዳን አይነት ነገር ከተናገሩ በኋላ አስከባሪ ኃይሉ ለመውጣት ሞክሮ ነበር። ይሁን እንጂ በያዝነው የጎርጎሮሳውያን 2025 መጀመሪያ በሩዋንዳ የሚደገፈው ኤም23 የተባለው አማጺ ቡድን በማዕድን የበለጸገውን ምስራቃዊ ኮንጎ የሰሜን ኪቡ ግዛት ዋና ከተማ ጎማን ተቆጣጠረ። በመንግስት ኃይላት ደጋፊዎች የሚታገዘው የኮንጎ መንግስት ጦር ኃይል አማጽያኑን ከተማ ውስጥ እንዳይገቡ ማስቆም አለመቻላቸው መሰረታዊ ችግር መኖሩን የሚጠቁም ነው የሚሉት በለንደን ዩኒቨርሲቲ ፕሮፌሰር ፌርል ካርክ፣ የኮንጎ አስተዳደር ደካማነት በምስራቃዊ የአገሪቱ ክፍል ያለመረጋጋትም ሆነ የፖለቲካ ክፍተት እንዲፈጠርና አካባቢው በውጭ ኃይላት እጅ እንዲወድቅ አድርጓል። የኮንጎ መንግስት በርዋንዳ የሚደገፉትን ኤም 23 አማጽያንን አይነት ቡድኖች ማስቆም እንደ ስጋት ነው የሚመለከተው። በዚህም ከደቡብ አፍሪቃ የልማት ማህበረሰብ ከተባበሩት መንግስታት ድርጅትና ከምስራቅ አፍሪቃ ማህበረሰብ የተውጣጡ የውጭ ወታደሮች ምስራቃዊ ኮንጎን ለማረጋጋት ቢሰማሩም እምብዛም አልተሳካላቸውም። የምስራቅ አፍሪቃ ማህበረሰብ ዋና ጸሐፊ ቬሮኒካ ንዱባ ይህንን ያረጋግጣሉ። የናይሮቢው ሂደት በምስራቅ አፍሪቃ ማህበረሰብ ድጋፉን የዘረጋበት ዋነኛ ዘዴ እንደ አንድ ወንድም ሆኖ አገልግሏል። የተደባለቀ ውጤት ቢኖረውም ዘላቂ የሆነ መረጋጋትን ማግኘት አንድ ክንውን ሳይሆን ቀስ በቀስ የሚመጣ ሂደት እንደሆነ እንገነዘባለን። በኮንጎ የሚገኙት የተለያዩ የውጭ ታጣቂ ኃይላት ኮንጎን ጥለው ቢወጡ ምን ይፈጠር ይሆን? ብዙዎች ይህንን ሀሳብ ጥሩ ስለመሆኑ ይጠራጠራሉ። ምክንያቱም እነዚህ የተለያዩ የውጭ ኃይላት ያለ መንግስት ድጋፍ ራሳቸውንና ማህበረሰቡን ለመጠበቅ ብሎም ለመከላከል የራሳቸው መንገድ የፈጠሩ በመሆናቸው ነው የሚሉ ጥቂቶች አይደሉም። ስለዚህም ሁሉም የውጭ ኃይሎች ከዲሞክራቲክ ሪፐብሊክ ኮንጎ ለቀው ቢወጡ የኮንጎ ሕዝብ ሀገሪቱ እንድትረጋጋና ሉዓላዊነቷን እንድታገኝ ካለው ከፍተኛ ፍላጎት ይልቅ ሁኔታው በኮንጎ ሁከት የሰፈነበት የስልጣን ክፍፍልን እንደሚያሰፍን አያጠራጥርም። በሩዋንዳ የሚደገፈው የኮንጎ ዲሞክራቲክ ሪፐብሊክ አማጼ ቡድን ኤም 23 በቅርቡ በተቆጣጠራቸው ከተሞች ውስጥ ልጆችን ሳይቀር ሰላማዊ ሰዎችን ይበድላል፣ ይገላል ሲል የተባበሩት መንግስታት ድርጅት በዚሁ ሳምንት መጀመሪያ ላይ አሳውቆ ነበር። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ይፋ እንዳደረገው አማጼ ቡድኑ የምስራቃዊ ኮንጎን ታላላቅ ከተሞች ከተቆጣጠረ ወዲህ በሰላማዊ ሰዎች ሰዎች ላይ የሚፈጽመው ጥቃት ግፍና በደል የከፋ ነው ብሏል። ታጣቂ ቡድኑ ለአካለ መጠን ያልደረሱ ሕጻናትን በውትድርና እያሰማራ መሆኑንም አረጋግጧል። ቡድኑ ባለፈው ሳምንት ሁለተኛ በተቆጣጠራት ቡካቮ ከተማ ውስጥ ህጻናትን በጅምላ መረሸኑን ዓለም አቀፉ ድርጅት አረጋግጧል። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር የሩዋንዳ መንግስትና አማጼው ቡድን የሰብአዊ መብትና ዓለም አቀፍ ህግጋትን እንዲያከብር ጠይቋል። የምስራቃዊ ኮንጎን አብዛኛ አካባቢዎች የሚቆጣጠረው አማጼ ቡድንን በምትረዳው በሩዋንዳ መሪዎች ላይ ዓለም አቀፉ ማህበረሰብ ጠንካራ ቅጣት እንዲጥል የተለያዩ ወገኖች ቢጠይቁም እስካሁን ሰሚ ያገኙ አይመስልም።